ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም፣ ጤና ይስጥልን፣ እንደምናመሻችሁ አድማጮች። የቅዳሜ ጥር 20 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። በማስከተል በኢትዮጵያ ሶማሌ ክልል አለ የተባለውን የሰብአዊ መብት ጥሰት መንግስት ያስተባብላል። በጉዳዩ ዙሪያ የተቀናበረ ዝግጅት ከዜና በኋላ እናስከትላለን። የሶማሌ ልዩ ፖሊሶች የሚባሉት የእኛን ህብረተሰብ 25 ሃያ አምስት አመት ሙሉ ሲገሉት፣ ሲደፍሩት እና ሲያስሩት የነበሩ ሰዎች የሶማሌን ኮት ለብሶ ሶማሌ ነን ሶማሌዎች ናቸው እናንተን እየገደለ ያለው በማለት ሌላው ኢትዮጵያዊና ሶማሌውን መጋጨት እየፈለጉ ነው ያለው ኢህአዴግ የኦጋዴን ነጻ አውጪ ግንባር ደጋፊዎች ናችሁ በማለት የክልሉን ህዝብ በጅምላ ይገላል፣ ሴቶችን ይደፍራል ብለው የሚከሱት አሁን ከሀገር ውጭ በስደት የሚኖሩት ሻለቃ አሊ ሲሚሬን ድምፅ ነው የሰማ ነው። ልዩ ፖሊስ ማለት የክልሉ ከዛው ከሶማሌ ማህበረሰብ የወጡ ወጣቶች በክልሉ ያለውን ጸጥታና ሰላም የሚያስከብሩ ወጣቶች ናቸው። እነኚህ ወጣቶች ከዛው ከሶማሌ ማህበረሰብ የወጡ ናቸው። ለሶማሌ ህዝብ የሚያገለግሉ ና ከጸጥታ ጉዳይ አልፈው በልማት ስራ ላይ የተሰማሩ ናቸው። እኚኛው ደግሞ አቶ ሀሰን ጣሂር ይባላሉ። የኢትዮጵያ ሶማሌ ህዝብ ከፍተኛ አመራር ና የድሬዳዋ አስተዳደር የከንቲባ ጽህፈት ቤት ና የካቢኔ ጉዳዮች ኃላፊ ናቸው። ዝርዝሩን ከዜና በኋላ እናቀርባለን። ከሶስት ሰዓት ተኩል በኋላ ደግሞ ለሳምንት መጨረሻ መዝናኛችሁ የሙዚቃ ቃና ተዘጋጅቷል። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ቆንጂታዬ ነኝ። እስከ አራት ሰዓት ድረስ አብራችሁ እንድታመሹ በትህትና እንጋብዛለን። እንደምን አመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስን ደህንነት ጥበቃ ያጠናክራሉ ተብለው የታለሙ ሁለት መመሪያዎችን አስተላልፈዋል። አንዱና ከፍተኛ ነው የተባለው ፕሬዚደንታዊ እርምጃ ማንኛውም የሶሪያ ስደተኛ ላልተወሰነ ጊዜ ወደ ዩናይትድ ስቴትስ እንዳይገባ የሚያግደው ነው ተብሏል። ትላንት የተፈረመውና ሀገሪቱን ከባዕዳን አሸባሪዎች ለመጠበቅ የተሰኘው ፕሬዚደንታዊ ትዕዛዝ ያሰጋሉ ለተባሉ ሀገሮች ዜጎች ቪዛና ሌላ ለፍልሰተኞች የሚሰጥ ጥቅማ ጥቅም እንዲታገድ ጥሪ ያቀርባል። ይህ የፕሬዝደንት ዶናልድ ትራምፕ ትዕዛዝ ከተላለፈ ጥቂት ሰዓታት በኋላ ሁለት የተባበሩት መንግስታት ድርጅቶች በጋራ መግለጫ አውጥተዋል። የዓለሙ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን እና ዓለም አቀፉ የፍልሰተኞች ድርጅት አይኦኤም በዚሁ የጋራ መግለጫቸው በዓለም ዙሪያ ያለው የስደተኞችና ፍልሰተኞች ችግር ከመቼውም በበለጠ አሁን አድጓል፣ የዩናይትድ ስቴትስ የሰፈራ ፕሮግራም ደግሞ በዓለም ላይ ከፍተኛ ጠቀሜታ አለው ብለዋል። ስደተኞች ጥበቃና እገዛን እንዲሁም ለሰፈራ የሚሰጥ ዕድልን በተመለከተ የዘርና ሃይማኖት ልዩነት ሊደረግባቸው አይገባም ብለው እንደሚያምኑም ድርጅቶቹ በመግለጫቸው አስገንዝበዋል። ፕሬዚደንት ትራምፕ ይህን የሶሪያ ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ የሚከለክለውን ትዕዛዝ የፈረሙት ትላንት በፔንታገን የመከላከያ ሚኒስትሩ ጄምስ ማቲስ ቃለ መሐላ በፈጸሙበት ስነ ስርዓት ላይ ነው። ሚስተር ትራምፕ ይህን እርምጃ ከወሰዱ ጥቂት ጊዜ በኋላ ተቃዋሚዎች ኒውዮርክ በሚገኘው የፌዴራሉ ቢሮ ደጃፍ ሰልፍ አካሂደዋል። ለትዕዛዙ በሰነዱ ላይ የተሰጠው ምክንያት እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ ም ኒውዮርክና ዋሽንግተን የሽብር ጥቃት የደረሰው 19ጠኙ ባዕዳን ዜጎች ወደ ዩናይትድ ስቴትስ ለመግባት ቪዛ በቀላሉ ማግኘት መቻላቸው እንደሆነ ተጠቅሷል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በዛሬው ዕለት ከአምስት የዓለም መሪዎች ጋር በቴሌፎን ተነጋግረዋል። በቅድሚያ ያነጋገሯቸው የጃፓኑን ጠቅላይ ሚኒስትር ሺንዞ አቤን ነው። ሁለቱ ሀገሮች ሚስተር ትራምፕ በዚህ ሳምንት መግቢያ ላይ የተውትን የትራንስ ፓሲፊክ ፓርትነርሺፕ የንግድ ስምምነት የሚተካ አዲስ የነጻ ንግድ ውል ለመፈራረም እንደሚሰሩ ቃል ገብተዋል። የትራምፕ አስተዳደር ከጃፓን ጋር ስፋት ያለው የመዋለ ንዋይ ምደባ ፕሮግራም ለማካሄድ እና ለጃፓን ደህንነት ከፍተኛ ድጋፍ እንደሚሰጥም የዋይት ሀውስ ቤተ መንግሥት አስታውቋል። ዛሬ ከፕሬዚደንት ትራምፕ ጋር በስልክ ይነጋገራሉ ተብለው ቀጠሮ የተያዘላቸው ሶስተኛው የውጭ ሀገር መሪ የሩሲያው ፕሬዚደንት ቭላዲሚር ፑቲን ነበሩ። ሁለቱም መሪዎች በሀገሮቻቸው መካከል ያለውን ግንኙነት ለማሻሻል እንደሚሰሩ ተነጋግረዋል። የሩሲያ በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ ገብቶ የትራምፕን የማሸነፍ ዕድል የማብዛት ጥያቄን በተመለከተ የአሜሪካ የስለላ መስሪያ ቤቶች ለፕሬዚደንት ትራምፕ ማብራሪያ ሰጥተዋል። ሚስተር ትራምፕ በምርጫው ያሸነፉት በሩሲያ እርዳታ ነው የሚለውን አባባል ፈጽሞ አይቀበሉም። እስላማዊ መንግሥት ነኝ የሚለው አሸባሪ ቡድን ተዋጊዎች አሁንም በኢራቅና ሶሪያ መካከል መንቀሳቀስ የሚያስችላቸውን መንገድ እየፈለጉ ነው። በዚህም የሞሱልና አልባብ ከተሞችን ለመከላከል የሚያስችላቸውን አቅም እያጠናከሩ ናቸው ተብሏል። የጥምረቱ ኃይሎች ተዋጊ አውሮፕላኖች ከአየር እንዲሁም እግረኛው ሰራዊት በየብስ የቡድኑን ቁልፍ መተላለፊያ መስመሮችና የመገናኛ ዘዴዎቻቸውን በመቁረጥ እንቅስቃሴውን ለመክታት እየሞከሩ ባሉበት ወቅት የእስላማዊ መንግሥቱ መጠናከር በእጅጉ እያሳሰበ መጥቷል። በዚህ ረገድ የዩናይትድ ስቴትስ ድጋፍ ካልታከለበት ስጋቱ እየባሰ ይሄዳል ተብሎ ይፈራል። ኬንያ የልጃገረዶችን ግርዛት ለማስቀረጥ በያዘችው ትግል ማሳይ ግዛት ውስጥ ለችግር የተጋለጡትን በአንድ አዳሪ ትምህርት ቤት ማስጠለል ይዛለች። ምክትል ርሰ መምህሯ ሉሲ ኢቶሬ ከአንድ መቶ በላይ ለግርዣ የሚፈለጉ ልጃገረዶችን ኤልቢስል የአንደኛ ደረጃ አዳሪ ትምህርት ቤት ውስጥ ደብቀዋል። ትምህርት ቤቱ የሚገኝበት ካጃሮ የልጃገረዶች መገረዝን የሚደግፉት የማሳይ ብሔረሰቦች መኖሪያ ነው። የሴት ልጆች ግርዛት ከባድ ህመም ከማሳደሩም በላይ በስነ ልቦና ላይ ከፍተኛ ተጽዕኖ አለው። አንዳንድ ልጃገረዶች ከግርዛቱ ጋር በተያያዘ ደማቸው ፈስሶ ለህልፈት ይዳረጋሉ። ሌሎች ከመግረዣው ምላጭ ወይም ስለት ንጽህና ጉድለት ከሚመጣ ምርቀዛ ቁስሉ ይጸናባቸዋል። በመጨረሻም ስፖርት። ጋምቢያ እያስተናገደች ያለችው 31ኛው የአፍሪቃ ዋንጫ ዛሬ ወደ ሩብ ፍጻሜው ከባዱ የጥሎ ማለፍ ውድድር ተሸጋግሯል። ቡርኪና ፋሶና ቱኒዚያ ተጫውተው በቡርኪና ፋሶ ሁለት ለዜሮ አሸናፊነት ተጠናቋል። የሴኔጋልና ካሜሩን ጨዋታ ከምሽቱ አራት ሰዓት ላይ ይጀምራል። ነገ ሌሎቹ ኃላፊዎች ይጋጠሙና አራቱ ለግማሽ ፍጻሜ የሚያልፉት ይለያሉ። በሰኞ የስፖርት ፕሮግራሜ ዝርዝሩን አቀርባለሁ። በዚሁ ዜናዎቹን ላብቃ። ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች በ19 በ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። የኢትዮጵያ ሶማሌ ክልል ውስጥ አለ በተባለው የሰብአዊ መብት ጥሰት ጉዳይ የተቀናበረው ዝግጅት ይሆናል አሁን የሚቀርበው። በስደት ከሀገር ውጪ የሚኖሩት አሊ ስምሬ ሰገድ ትውልድና እድገታቸው ድሬዳዋ ሽንሌ ዞን እንደሆነና እንደ ኤሮፓውያን አቆጣጠር ከ2001 እስከ 2011 ዓም ድረስ የኢትዮጵያ ፌዴራል ፖሊስ አባል እንደነበሩ ገልጸውልናል። በወንጀል ምርመራ ኃላፊነትና በልዩ ልዩ ሹመቶች ሲያገለግሉ ቆይተው በድሬዳዋ ባለስልጣናት በሙስና ተወንጅለው አንድ ዓመት ከታሰሩ በኋላ የድሬዳዋ ከፍተኛ ፍርድ ቤት በነፃ እንዳሰናበታቸው በቃለ ምልልሱ ወቅት ገልጸውልናል። ሻለቃ አሊ ስምሬ ሰገድ የኦጋዴን ነጻ አውጪ ግንባር ደጋፊዎች ናችሁ በማለት ኢህአዴግ የሶማሌ ክልልን ህዝብ በጅምላ በመግደል ሴቶችን በመድፈርና ንብረት በማውደም ከሰዋል። ቃለምልልሱን የተከታተሉ የኢትዮጵያ የሶማሌ ህዝብ ከፍተኛ አመራርና የድሬዳዋ አስተዳደር የከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ ሐሰን ጣሂር በሻለቃ አሊ ስምሬ የተዘረዘሩ ወንጀሎችን ያስተባብላሉ። በተጨማሪም አሊ ስምሬ በስነ ምግባር ችግርና በስራ አፈጻጸም ተገምግመው ማስጠንቀቂያ ከተሰጣቸው በኋላ ከስራ የተባረሩ ናቸው። ስለ ሶማሌ ክልል የሚያውቁት ነገር የለም ብለዋል ሐሰን ጣሂር። ትዝታ በላቸው የሁለቱን ወገኖች የእርስ በርስ ክስ አጠናቅራ ቀጣዩን አዘጋጅታለች። ሻለቃ አሊ ስምሬ የቀድሞ የድሬዳዋ ከተማ ፖሊስ ጣቢያ ዋና ኃላፊ እንደሆኑ በመግለጽ በኦጋዴን ክልል ይፈጸማሉ ስላሏቸው የመብት ጥሰቶች እንድናናግራቸው የጠየቁን በስደት ካሉበት ሀገር ስልክ ደውለው ነው ለደህንነቴ የሰጋለው በማለት ግን ሀገሩን መጥቀስ አልፈለጉም። እድገትና ትውልዳቸው ድሬዳዋ እንደሆነና ለአስር ዓመታት የኢትዮጵያ ፌዴራል ፖሊስ አባል ሆነው እንዳገለገሉ በክልሉ ባለሥልጣናት በሙስና ተከሰው ከአንድ ዓመት እስራት በኋላም ፍርድ ቤት በነፃ እንዳሰናበታቸው ገልጸውልናል። ሻለቃ አሊ ስምሬ ከዚያ በኋላ አገር ውስጥ በቆዩባቸው አምስት ዓመታት ወልድ ቪዥን ለተባለው ዓለም አቀፍ የበጎ አድራጎት ድርጅት ተቀጥረው ሲሰሩ እንደነበር ተናግረዋል። በአምስቱ አመታት አጠቃላይ የሶማሌ ክልል ወረዳዎችና ዞኖችን ለመዘዋወር እድል በማግኘታቸው ተፈጽሟል ስላለዋቸው የመብት ጥሰቶች ማጠናቀር ችያለው ብለዋል። ታሳስ 15 ባስተላለፍነው ቃለ ምልልስ ተፈጸሙ ያሏቸውንም በደሎች እንዲህ ዘርዝረዋል። ይህ ወያኔ መንግስት ሀይል ከተቆጣጠረ ጊዜ ጀምሮ ከአስራ ዘጠኝ መቶ ሰማኒያ ሶስት እስከ አስራ ሁለት ሺ አስራ አምስት ማለት ነው። በሶማሌ ክልል ከፍተኛ የሆኑ ወንጀሎች ተፈጽሞባቸዋል። ወደ ስምንት መቶ ሺ የሚሆኑ ሰዎች በስደት ላይ ነው ያሉት ሶማሌዎች ማለት ነው። በጎረቤት ሀገሮች ነው ያሉት፣ በጅቡቲ፣ በኬንያ እና በውጭ ሀገር ነው ያሉት። ወደ ሰባት መቶ ሺ የሚሆኑ ሰዎች እንደዚያው ገለዋል። ከዘጠና ሺህ በላይ መንደሮች ተቃጥሎባቸዋል። ብዙ ግመሎች ተገሏል። እዛ አካባቢ ከአይሮፕላን ማለትም ከሁለት ሺህ ሰባት ሲጀምረው ነው ሬዚደንትኖች የተደረጉ ከመቶ ሺህ በላይ የሆኑ እስረኞች አሉ። ክልል አምስት ማለትም ክልል አምስት እስር ቤት ነው አጠቃላይ ያለው እና ህብረተሰባችን በከፍተኛ የሆነ ወንጀል ነው እየተፈጸመባቸው ያሉት ሰዎች ላይ የሚደርሰውን ግድያ፣ እስራት በዚህ ምክንያት ነው የወጣሁት ብሱን ማየት ስላልቻልኩ ብለዋል። ተገደሉ የሚሏቸውን ሰዎች ስ በቅርብ የሚያውቁት የተገደለ ሰው ወይንም ደግሞ በግፍ ታሰረ የሚሉት ካለ በስም የሚያውቁትም ቢገልጹልኝ። በአጠቃላይ በዳታ ነው ያዝኩት። በዳታውን ቢዘረዝርልሽ ጥሩ ይመስለኛል። ይሄ እገሌ እገሌ ብለው የሚገልጹት ሰው አለ እገሌ በጅምላ የተገደሉ ሰዎችን ቢነግርሽ ይቻላል ባትሽም፣ አሁን ለጊዜው አልያዝኩትም፣ ግን በጅምላ የተገደሉ ሰዎች አሉ። ከሁለት ሺ አስራ ዘጠኝ መቶ ዘጠና አራት ጀምሮ እስከ ቅርብ ጊዜ ሁለት ሺ አስራ ሁለት የተገደሉ ሰዎች እና የት ቦታ እንደተገደሉ ስለማያውቅ እነሱን ቢዘረዝርልሽ ምን ይመስልሻል? በጅምላ የተገደሉ አሉኝ። አዎ፣ በትክክል ገዳዩ ማን ነው? ጥፋታቸው ምን ስለሆነ ነው? በጦርነቱ ነው ግድያው። እንግዲህ እንደሚታወቀው የኦጋዴን ነፃ አውጪ ግንባር እዛ አካባቢ ይንቀሳቀሳል እና መንግስት ከዚህ ነፃ አውጪ ግንባር ጋር በሚያደርገው ፍልሚያ ነው የተገደሉት። በምንድን ነው፣ እንዴት ነው የተገደሉት እነኚህ በጅምላ ተገደሉ የሚሏቸው? ጥሩ ጥያቄ ነው። ሁለት ሺ ሰባት ያው እንደሚታወቀው ወደ ኦበል የሚባል ነዳጅ ቁፋር የሚካሄድበት አካባቢ አለ። ያን ነዳጅ ከሶማሌ ህብረተሰብ ፍቃድ እና ፍላጎት ውጭ የወያኔ መንግስት ለግሉ ጥቅም ለማዋል ስል ኦንለፍ ኃይሎች ከፍተኛ የሆነ እርምጃ ነው የወሰዱበት። ከዛ ጊዜ ጀምሮ ሶማሌ ክልል ወይም ኦጋዴን ክልል የጦርነት ቀጣና ነው የሆነው። ይሄንን ብቀላ በመበቀል ነው ህብረተሰቡን ኦንለፍ ትደግፋላችሁ ወይም ናችሁ ተብሎ ከፍተኛ የሆነ እልቅት እየተፈጸመባቸው ያለው። ለምሳሌ ያህል በክላልሼ ማለትም በቡሌ አካባቢ ነው ሁለት ሺ ስምንት ሀምሳ ሰዎች በጅልማ ተገለዋል በመልክክ ሰባ ሶስት ሰዎች ሁለት ሺ ሰባት ተገለዋል በቀብሪ ዳሃር ከተማ ማለት ነው ሁለት ሺ አምስት ሀያ አምስት ሰዎች በጅልማ ተገለዋል ቀብሪ ጅራሮ አስራ ሰባት ሰዎች ሁለት ሺ አምስት ተገለዋል በወርደር ሰማኒያ አምስት ሰዎች አስራ ዘጠኝ መቶ ዘጠና አራት ተገለዋል በሽኒሌ በድሬዳዋ በኤረር በተመሳሳይ ብዙ ሰዎች ተገለዋል እና ይሄ ነው ያለው። ማለትም ኦነለፍ አባላችሁ ተብሎ ነው እነዚህ ሰዎች እየተገደሉት ያለው። ግን ህብረተሰብ ናቸው። አብዛኛዎቹ ምንም አይነት የሚያውቁት ስለ ኦነለፍ የለም። ሴቶቹ ይደፈራሉ። ማንም የሚጠይቃቸው ሰዎች የለም። ይታሰራሉ። የሎጋደን ገሀነባ ነው። በቃ ገሀነባ ትንሹ ገሀነባ ቢኖር የሎጋደን። ሻለቃ አሊ ስምሬ የሰነዘሯቸውን ክሶች የኢትዮጵያ ሶማሌ ህዝብ ዲሞክራሲያዊ ፓርቲ ከፍተኛ አመራር አቶ ሐሰን ጣሂር ያስተባብላሉ። አቶ ሐሰን ጣሂር ፕሮግራሙን ከተከታተሉ በኋላ መልስ መስጠት እንደሚፈልጉ በኢሜይል አሳውቀውን ነው ስልክ ደውለን ያነጋገር ናቸው በዚህ አጋጣሚ እናመሰግናቸዋለን። አቶ ሐሰን ጣሂር የድረዳዋ ከተማ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮችም ኃላፊ ናቸው። ግለሰቡ ሲጀመር የሶማሌ ክልልን በተጨባጭ መረጃ የለውም፣ አያውቀውም። ሲሰራ የነበረው ድሬዳ ውስጥ ነው። አሁን እያነሳ ያለው ኬንያ ላይ ሆኖ ነው እያነሳ ያለው። ኬንያ ላይ ደግሞ ያሉት የዚህ የክልሉ ላይ ሲንቀሳቀሱ የነበሩ ሽፍታዎች ኡቦ የሚባሉት አካላቶች ናቸው። አሁን ከነሱ ጎን ይመኝ ብሎ ይህን ጉዳይ የሚያነሳው ስለዚህ ኡቦ የሚባሉት ሽፍታዎች ለሱ የሰጡትን ነገር ብቻ እያነበበ አሉባልታ ከማውራት ውጪ በተጨባጭ ግለሰቡ ስለ ክልሉ የሚያውቀው አንዲትም ነገር የለም። ግድያ ይፈጸማል ያለውንም በተጨባጭ የክልሉ ማህበረሰብና ህዝብ ይሄን የሚመስል ጉዳይ ነው። ስለዚህ በክልሉ ላይ እየተደረገ ያለ ጭፍጨፋም፣ እስራትም ምንም አይነት ጉዳይ በአሁኑ ሰዓት ያለ ጉዳይ አይደለም፣ ከእውነት የራቀ ጉዳይ ነው የሚላለኝ ሻለቃ አሊ ስምሬ የኢትዮጵያ መንግስት ኦቦሌ የሚባለውን በኦጋዴን ክልል የሚገኝ የነዳጅ ጉድጓድ ለመቆጣጠር ከኦጋዴን ነጻ አውጪ ግንባር ጋር በሚያደርገው ጦርነት ድርጅቱን ትደግፋላችሁ በማለት ወደ 800 ሺህ ህዝብ እንዳሰደደ፣ 700 ሺህ ያህል እንደገደለ፣ ከ90 ሺህ በላይ የሚሆን ህዝብ ከቤት ንብረቱ እንዳፈናቀለ ነው በሰጡን ቃለ ምልልስ የገለጹት። የኢትዮጵያው የሶማሌ ህዝብ ዲሞክራሲያዊ ፓርቲ አመራር አቶ ሐሰን ጣሂር ግን ግለሰቡ ስለ ክልሉ አንድ መረጃ የላቸውም። ከኦጋደን ነጻ አውጪ ግንባር ያገኙትን ሐሰት ወሬ ነው የሚነዙት ብለዋል። ክልሉ ላይ ሲንቀሳቀሱ የነበሩ ከዚህ በፊት አሁን እንኳን ክልሉ ላይ ጠራርገው የክልሉ ልዩ ፖሊስ ያወጣቸው ቢሆንም ርዝራዦቹ በተለያዩ የሰሜን አሜሪካ እና በተወሰነ አፍሪካ ሀገራት በኬንያ ላይ ተቀምጠው ይሄንን ሐሰት ወሬ የሚነዙ አካላቶችን ወሬ ይዞ ነው ግለሰቡ የሚያወራው። ስለዚህ በመረጃ የተደገፈ ተጨባጭ የሆነ ነገር አይደለም የሚል ነው ያለኝ። ምክንያቱም አሁን ክልላችን ላይ ህብረተሰቡ ስለ ጦርነት ስለ ግድያ ስለ ስራት የሚያወራበት ጊዜም አይደለም ጊዜ ወቅ ሰዓትም የለውም። ሽፍቶቹ ውቦ የሚባሉ ክልሉን እንገነጥናለን፣ ህብረተሰባችን ነፃነት ይፈልጋል ህብረተሰባችን እየተጨቆነ ነው ብለው አጀንዳ ይዘው የህብረተሰብን ገንዘብ በየሀገሩ ዲያስፖራ ላይ እየዞሩ ከህብረተሰቡ ገንዘብ የሚሰበስቡና የራሳቸውን አጀንዳ የሚያራምዱ ናቸው። የድሬዳዋ ከተማ ፖሊስ ኃላፊ ነበርኩ ያሉት ሻለቃ አሊ ስምሬ በሶማሌ ክልል ግድያና የህዝብ ማፈናቀልን በምን መልኩ እንደተከታተሉም ገልጸውልናል። እኔ እንደሚታወቀው ያው እኔ ፖሊስ መኮንን ነኝ። መኮንን ደግሞ ያው ከፍተኛ የሆነ ምስጥሮችን ያውቃቸዋል። በህብረተሰቡ ላይ የሚደርሳቸው ምስጥር ያውቃል። የስራ ቦታዬ ድሬዳዋ ከተማ አስተዳደር ቢሆኑም ሶማሌ ክልል ስለሚፈጽሙት እያንዳንዳቸው ነገሮች አይነ ቁርኝት በቅርብ እየተከታተልኩት ነበረ እና ይህንን ነገር በትክክል ስለመፈጸሙ ደግሞ ከሁለት ሺ አስራ ሁለት በኋላ ኤንጂዮ ነው ወይ ስኩሪቲ እንደ ሴፍቲ እየሰራሱ የነበረው ሶማሌ ክልል እነዚህን አጠቃላይ ቦታዎችን ዞር ያለው አይቸዋለው። ብዙ ዶክመንቶቹም እዛ ላይ ያዘጋጀው ዶክመንቶች አለው እና በትክክል ያዩ ሰዎች ላይ ኢንተርቪው አድርገን ይህንን ነገር ለአለም ህብረተሰብ እንዲያውቅ ብዬ እያጋለጥኩት ያለው። የወቅቱ የድሬዳዋ ከተማ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ ሀሰን ጣሂር፣ ግን ሻለቃ አሊ ለህዝብ ተቆርቁረው ሳይሆን በወንጀል የጎደፈ ስማቸውን ለማደስ ነው ስለ መብት ጥሰት የሚናገሩት ብለውናል። በእርግጥ ግለሰቡ የቀጠና ኃላፊ ነበሩ ለተወሰነ ጊዜ ያህል። በስራ ቆይታቸውም በስነ ምግባር ችግር እና በስራ ፍራጠን በተደጋጋሚ ተገምግመው ማስጠንቀቂያ የተሰጣቸው አካል መሆናቸውን ላረጋግጥ እፈልጋለሁ። እንዲያውም በህዝቡ በኩል ሲቀርቡ የነበሩ ሮሮዎች የፖሊስን ዩኒፎርም ለብሶ ህብረተሰቡን በእስር ሲያሰቃይ የነበረ፣ ህብረተሰቡን ሲደበደብ የነበረ አካል መሆኑን እና በተደጋጋሚ ቅሬታ ቀርቡበት በማስጠንቀቂያ እንደዚሁም በስነ ምግባር ችግርና በብልግና ህብረተሰቡ ራሱን ከሶ እስር ቤት የገባ አካል ነው። ሻለቃ አሊ ስምሬ የመንግስት ባለስልጣን በተለይም የፌዴራል ፖሊስ አባል እንደመሆናቸው ተፈጸመ ባሉት የህዝብ በደል ላይ እርሳቸውም ተካፍለው እንደሆነ ታህሳስ አስራ አምስት ባስተላለፍ ነው ቃለ ምልልስ ጠይቀናቸው ነበር። መልሳቸው የሚከተለው ነው። እኔ በፍጹም እነዚህ አይነት ወንጀሎች አልተሳተፍኩም። እኔ የስራ ቦታ የድሬዳዋ ነበር። የድሬዳዋ ህብረተሰብ ደግሞ እዚያ አካባቢ የምኖረው ኢትዮጵያዊ ምን ያህል ህብረተሰቡ ተቆርቋሪ የነበርኩ ሰው መሆንን በደንብ ያውቁኛል። ምንም አይነት ወንጀልም አልተሳተፍኩም። ሲታተፍም ተጠያቂ መሆንን አውቀዋለሁ አላድርግም ደግሞ ለህብረተሰብ ተመልሼ እነሱ ላይ በደል ለማድረስ ሳይሆን እነሱን ለማገልገል ነበረ ለፖሊስነትም ሲቀጠር የገባሁት እና ትልቁ የፖሊስ ሚና ደግሞ ወይም የፖሊስ ስራ የህብረተሰብ ጫማ ነው። የህብረተሰብ አገልጋይ ነው እንጂ የህብረተሰብን ጨቋኝ ወይም የህብረተሰብን ገዳይ ወይም የህብረተሰብን ጫና እንትን የሚያደርግበትን አይደለም ከፖሊሱ መሰ ከስራ ተባረው ነው የሚለውን የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ አመራር አባል ገለጻም አሊ ስምሬ እንዲህ ሲሉ ነበር የገለጹልን። ህብረተሰቡን በመመሳጠር ሰዎችን ከእስር ለቀሃል ንብረት መለስ ብሎኝ ነው የወነጀሉኝ። እንደሚታወቀው ኢትዮጵያ ብዙ ብዙ ደንቦች እና ህጎች አሉ። እነዚህ ህጎች ደግሞ ህብረተሰቡን ለመጉዳትና ለእነሱ ማይታዘዝላቸው ሰዎችን ለማሳሰር ነው የሚጠቀሙበት። ብዙ እንትኖች አሉ የሰራሽ ብር ወንጀል እንትን ህግ አለ፣ የሰረሙስና ህግ አለ። እነዚህ አጠቃላይ ህጎች እነሱን መጉዳት የሚፈልጉትን ሰዎች የሚጠቀሙባቸው ህጎች ናቸው እና ከእነዚህ ውስጥ ነው እኔ ሰረሙስና ብሎ ያሳሰሩኝና ዋስትና መብትም ከልክሎኝ ለአንድ አመታት ያህል ያላ ምንም አይነት ማት እስር ቤት ያቀኙኝ። ይመስገን ፍርድ ቤት ግን መጨረሻ ጉዳዩን ውሸት መሆኑ ተረድቶ ድሬዳዋ ከፍተኛ ፍርድ ቤት ነው በነፃ ያሰናበተኝ። ካሰናበተኝ በኋላ ወደ ስራ እንድመለስ ጠየቁኝና ተማጸኖኝ፣ ለመኖኝ እኔ ግን በጭራሽም ከእነዚህ አይነት ወንጀለኛ ሰዎች ጋር ከእነዚህ አይነት ሰይጣናዊ ስራ የሚሰሩትን እና ህብረተሰብ ሰዎቻቸውን የሚጨቁኑ ሰዎች ጋር አልሰራም ብዬ ነው የወያኔን መንግስት እንቢ ብዬ እንትን የለቀቁት። በራሴ ፍላጎት መልቀቂያ አስገብቼ ነው ያለቀቁት። ማንም ሰው አባረሮኝ ወይም በዲስፕሊን እንትን ተብዬ ሳይሆን በስፋት የፍላጎት ነው በካ እናንተ ጋር በቀኝ ከዚህ በኋላ ብዬ ለቀቁት። ከኢትዮጵያ መንግስት ስልጣናቸው ከተሰናበቱ በኋላ ወርልድ ቪዥን ለተባለው የበጎ አድራጎት ድርጅት ለአምስት አመታት እንደሰሩ የገለጹት ሻለቃ አሊ ስምሬ ከዚያም ለመልቀቅ የተገደድኩት የክልሉ ፕሬዝደንትና ምክትል ፕሬዝደንቱ በተደጋጋሚ የመያዣ ትዕዛዝ በመላክ ስላዋከቡኝ ነው ብለዋል በቃለ ምልልሱ። ተዋከብኩ የሚሉበትን ምክንያት እንዲህ ሲሉ ገልጸውልን ነበር። የአፋርና የኢሳ ማለትም እኔ ኢሳ ነኝ። ከሽኒል ዞን አካባቢ ነው የመጣሁት። እዚ አካባቢ ያሉ ወንድማሞች ናቸው። ህብረተሰቡ ሊያጋጩ ሲፈልጉ እንደ ዜግነት ተቃወምኩት። እነዚህ ሰዎች ለምን ታጋጩታላችሁ? ለምን ይሆናል? ይህ ተቃወምካቸው ለምንድን ነው የሚያጋጩት? ለምን ሊያጋጫቸው ፈለጉ? እንዴት ነው የሚያጋጨው መንግስት ማለትም የኢትዮጵያ መንግስት እንደሚታወቀው ወያኔ የኢትዮጵያን ህዝብ ሀያ አምስት ዓመት ሙሉ ከፋፍሎ በዘር እና በሃይማኖት ነው እየገዛ ያለው እንጂ በብቃት ወይም ጥሩ ስራ ሰርቶላቸው ሳይሆን ኦሮሞው ከአማራ እያጋጨ፣ ሶማሌው ከኦሮሞው እያጋጨ፣ ወላይታው ከሀዲያ እያጋጨ፣ አፋሩን ከኢሳ እያጋጨ ነው እድሜውን ሊያራዘም የቻለው እስከ ዛሬ ድረስ ይሄንን ነገር ሊያደርጉ ሲፈልጉ እኛ ማለትም እዚያ አካባቢ ያለው ሶማሌ ወጣቶች በተለይ ኢሳ ወጣቶች እና አፋር ወጣቶች በድብቅ ተነጋግረን ሱልጣን አልሚር አሁኑ ውጭ ሀገር ያሉ እና የኢሳው ጋር እንዲገናኙ እና ችግሮቻቸውን እንዲፈቱ አስደረግን። ይሄን ካደረግን በኋላ እነዚህ ሰዎች ሰሙ፣ ምክንያቱም የወያኔ ተላላኪ ናቸው። አብዲሌና አብዱልሀኪም የሚባለው ምክትል ፕሬዚዳንት ይሄንን እኛ ጥሩ ስራ ሰርሰርታቸዋልና እና በርቱ ማለት ሲገባቸው እንዴት ይህንን ታደረጉታላቸው? እኛ ሆን ብለን ነው ብሱ በእሞ አልፈነግለሁም። ስለዚህ ለምን ተብሎ ሶስት ጊዜ ነው መያዣ ትዛ ሲያወጡብኝ፣ ብዙ ሰዎችም ታስሯል፣ ያለ አግባብ ታስረዋል። አቶ ሀሰን ጣሂር ግን ሻለቃ አሊ ስምሬ የባለስልጣናቱንም ማንነት አያውቁም ነው ያሉን። አቶ አሊ ስምሬ የመቃወም ሞራሉም የለው፣ ምክንያቱም ራሱ ህዝብን በፖሊስ ዩኒፎርም ሲያሰቃየ የነበረ ራስ ከራሱ የራሱ ህዝብ የራሱ ሶማሌ ህዝብ ሲበድል የነበረ አካል ለህዝብ ቆሜ ነው የተበደልኩት ማስጠንቀቂያ የተሰጠኝ ብሎ ማለቱ ትክክለኛ አግባብነት ያለው አይደለም። የእኛ ማህበረሰብ ኦሮሞንም አማራንም አይገልም። አማራውና ኦሮሞ ከእኛ ህብረተሰብ ጋር እየኖረ እጅጋም ላይ ዳህርም ላይ ጎዴም ላይ ድንበር ላይም እዚህም ድሬዳውም አካባቢ አብረን እየኖርን ተቻስለን የምንኖር ህዝቦች ነን። ስለዚህ የሶማሌም ህዝብ ቻይ አክባሪ ሌላውን ማይነካ ህዝብ ነው። ከዚህም አንጻር አሊ ሰምሬ እያነሳ ያለው ጉዳይ አሁን አሁን ቅድም ቁቦ ብዬ የጠቀስኩት ሽፍቶች የእነሱ ጎን ነኝ እነሱ ጋር ተቀላቅ እያለው ብሎ አዛይለም ፖለቲካል አሳይለም ለማግኘት ነው ይህን ሁሉ ወሬ እየነዛ ያለው። ሌላው ፕሬዚዳንቱ እንደዚህ ይከታትልኝ ነበረ እንዲህ አድርገኝ ነበር ያለው ፕሬዚዳንቱ እሱ ነው አያውቀውም። አሊ ሰምሬ እኮ ድሬዳዋ ላይ እኮ ነው የሰራው። ሶማሌ ክልል ነው አያውቀውም። ፕሬዚዳንቱ ስለ እሱ አያውቀውም። አንድ ሌላው ከሱማ ከኢሳና ከአፋር ጉዳይ ጋር ተያይዞ እኔ አንዱ የዚህ ጎሳ ተወላጅ ነኝ። ድሬዳዋ ላይ ነው የምኖረው፣ አካባቢውንም በደንብ አውቋለው፣ አፋሮቹንም አውቃቸዋለሁ። እነዚህ ሁለቱ ጎሳዎች ድሮ በታሪክ በግጦሽ በተለያዩ አርብቶ አደር ግጭቶች ይከሰቱ ነበረ። እሱ ነው ያለው እንጂ ከዛ ውጪ መንግስት ሁለቱን ጎሳዎች የሚያጋጭበት ምንም አይነት ምክንያት አልነበረም። የለም ሻለቃ አሊ ስምሬ በሶማሌ ክልል ለሚፈጸሙ ወንጀሎችና የኦጋዴን ክልል ህዝብ ከሌሎች ኢትዮጵያውያን ወገኖቹ ጋር ለማጋጨት የተፈጠሩትና የሚሰሩትም ልዩ ፖሊስ የተባሉት ታጣቂዎች ናቸው ይላሉ። በእነርሱ በሚፈጸም ወንጀል በህዝብ መካከል ቅራኔ እንዳይፈጠር ስጋት አሰምተው ነበር። በሰጡን ቃለ ምልልስ የሶማሌ ልዩ ፖሊሶች የሚባሉት የእኛን ህብረተሰብ ሀያ አምስት ዓመት ሙሉ ሲገሉት፣ ሲደፍሩት እና ሲያስሩት የነበሩ ሰዎች የሶማሌን ኮት ለብሶ ሶማሌን ሶማሌዎች ናቸው እናንተን እየገደለ ያለው በማለት ሌላው ኢትዮጵያዊና ሶማሌውን መጋጨት እየፈለጉ ነው ያለው። ኦሮሚያና ሶማሌ ክልል አካባቢ ልዩ ዞሎ ልዩ ኃይል ማለት ሶማሌ ልዩ ኃይል እዛ ድረስ ሄደው ህዝቡን ጨፍጭፏል። አማራ ክልልም እየተወሰዱት ነው ያለው። እነዚህ ሰዎች ቁጥር አንድ የኛ ጠላት ናቸው፣ የሶማሌ ጠላት ናቸው። ሶማሌም ሲጨፈጭፉ ሲገሉት ሲደፍሩት የነበሩ ሰዎች ናቸው። ስለዚህ ሌላው ኢትዮጵያዊ ሶማሌ በእኛ ላይ ወረራ ፋስማል ወይም ደግሞ ለወያኔዎች አጋር ሆኗል ብሎ እንዳያስቡ፣ ሶማሌውን አይወክሉም እነዛ ሰዎች። የወቅቱ የክልሉ ባለስልጣን አቶ ሐሰን ጣሂር ግን በክልሉ የልዩ ፖሊስን ሚና በማወደስ ይገልጻሉ። ልዩ ፖሊስ ማለት የክልሉ ከዛው ከሶማሌ ማህበረሰብ የወጡ ወጣቶች፣ በክልሉ ያለውን ጸጥታና ሰላም የሚያስከብሩ ወጣቶች ናቸው። እነኚህ ወጣቶች ከዛው ከሶማሌ ማህበረሰብ የወጡ ናቸው። ለሶማሌ ሕዝብ የሚያገለግሉና ሰላም ከጸጥታ ጉዳይ አልፈው በልማት ስራ ላይ የተሰማሩ ናቸው። ስለዚህ እነኚህ አካላት ሰና አፋሩን ከማጋጨት አንጻር፣ ሌላውንም እንትን ከማደፍ አንጻር አይነት ሚና የላቸውም። በተያያዘ ዜና አድማጮች በቅርቡ በኦሮሚያ ክልል በምስራቅ ሐረርጌ የጭናክሰን ወረዳ ነዋሪዎች በሶማሌ ክልል የሚንቀሳቀሰው ልዩ ፖሊስ የተባለ ታጣቂ ኃይል ወደ ክልሉ ገብቶ የህይወትና ንብረት ጉዳት ማድረሱን ዘግበናል። በወቅቱ ያነጋገርናቸው የጭናክሰን ነዋሪዎች ልዩ ፖሊስ በአምስት ቀበሌዎች ባደረሰው ያልተጠበቀ ጥቃት የአምስት ሰው ሕይወት መጥፋቱን እንደገለጸልንም ዘግበናል። ይኸው የሶማሌ ክልል ታጣቂ ኃይል ባለፈው ሳምንት በኦሮሚያ በቦረናና ጉጂ ዞኖች በሚገኙ የቀበሌ ማህበራት ባካሄደው ጥቃት የስምንት ሰው ሕይወት መጥፋቱን ከነዋሪዎቹ ባገኘነው መረጃ መሰረት ዘግበናል። በሦስቱም ወረዳዎች ያነጋገርናቸው የክልሉ ባለስልጣናት ከሶማሌ ክልል የመጡ ኃይሎች ጥቃት ማድረሳቸውን አረጋግጠው ለፌዴራል መንግስት ማመልከታቸውን ለአሜሪካ ድምፅ ራዲዮ ገልጸዋል። እንደ ኤሮፓ አቆጣጠር በሰኔ ወር 2011 ዓ ም ሁለት የስዊድን ጋዜጠኞች ጆሃንሰን ፒርሰን እና ማርቲን ሺቢ በምስራቅ ኢትዮጵያው የሶማሌ ክልል ስለሚገኝ የኦቦሌ የነዳጅ ጉድጓድ ለመዘገብ ወደ ክልሉ ተጉዘው ቁጥጥር ስር ከዋሉ ወዲህ አካባቢው ለዓለም አቀፍ ጋዜጠኞች ዝግ ስለሆነ አለ ስለሚባለው የመብት ጥሰትና ስለ ልዩ ፖሊስ ሚና መዘገብ አልተቻለም። የሰብአዊ መብት ተቆርቋሪ ድርጅቶች አምነስቲ ኢንተርናሽናል እና አፍሪካ ዋች በክልሉ ይፈጸማሉ ስለሚሏቸው የመብት ጥሰቶች በየጊዜው ዘገባ ያወጣሉ። የኢትዮጵያ ሶማሌ ሕዝብ ዲሞክራሲያዊ ፓርቲ ከፍተኛ አመራር አቶ ሀሰን ጣሂር ክልሉ አሁን በሰላም እንደሚተዳደርና የሕዝቡም ትኩረት ልማት መሆኑን ገልጸው ጋዜጠኞች መግባት እንደሚችሉ ይናገራሉ። ሶማሌ ክልል ከዚህ ቀደም የነበሩ ችግሮች በተለይ ከዚህ ከጸጥታ ጋር ተያይዞ የነበሩ ችግሮች ሙሉ ለሙሉ ተፈተው ጋዜጠኞች፣ የልማት ሰራተኞች፣ የመንግስት አመራሮች፣ የድርጅታዊ መንግስታዊ ያልሆኑ ድርጅቶች እንደ ልብ እየተንቀሳቀሱበት ያለበት ክልል ነው። አሁኛ ክልል ከዚህ ቀደም ሁለት ወር፣ ሶስት ወር ሲፈጅ የነበረው መንገድ አሁን በሁለት ቀንና በአንድ ቀን ያለ ምንም ኮንቮይ ያለ ምንም አጃቢ ነጻ ሆኖ የምንንቀሳቀስበት ክልል ነው። እንደ አሁን ለምሳሌ ያህል አሁን የአጠቃላይ የፓርቲው መደበኛ ጉባኤ ቀብሪ ዛህር መራዕቶ የሚባል ጫካ ውስጥ ነው ያከናወነው ነው። ይሄ ጫካ ድሮ እንኳን ስብሰባ ሊካሄድበት ሰዎች መኪና ይዘው በእግራቸው መሄድ የማይችሉበት ቦታ ነበር። ስለዚህ በተጨባጭ አሁን ያለው ነገር ሰላም፣ ሰላምና ሰላም ነው። እንኳን ጋዜጠኞች፣ ማንኛውም የውጭ ሀገር ዜጋም ቢሆን በነጻነት እየተንቀሳቀሰ ስራውን የሚሰራበት ሁኔታ ነው ያለው። ሁለቱ የስዊድን ጋዜጠኞች ዮሀን ፔርሰንና ማርቲን ሺቢን የኢትዮጵያ መንግስት በህገወጥ የአገር ድንበር ጥሶ መግባትና አሸባሪ የሚለውን የኦጋዴን ነፃ አውጪ ግንባር ኦነለፍን በመደገፍ ከሶ ለአንድ ዓመት እስር ቤት ማቆየቱ አይዘነጋም። ጋዜጠኞቹ በህገወጥ ወደ አገሪቱ መግባታቸውን ቢያምኑም እስር ቤቱ የኢትዮጵያ ፖለቲካ መሪዎችና ጋዜጠኞች የሚያዙበትን አስከፊ ሁኔታ ማሳያ ነው ሲሉ በወቅቱ ለመገናኛ ብዙሃን ቃላቸውን ሰጥተዋል። የሱድን ጋዜጠኞች ቁጥጥር ስር ከዋሉም በኋላ ከሸማቂዎቹ ጋር ይዋጉ እንደነበር የሐሰት ማስረጃ እነርሱ ላይ ለማቅረብ የኢትዮጵያ ባለሥልጣናት ጠመንጃ ሲይዘው ፊልም እንዳቀናበሩባቸው መግለጻቸው አይዘነጋም። ክቡራትና ክቡራን አድማጮች፣ በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። መስመሩም በሙዚቃ ቃና ምርጥ የእንግሊዝኛ ዜማዎችን አዘጋጅታ ለምታዝናናችሁ ለጽዮን ግርማ እለቅላታለሁ። መልካም ቆይታ። እንደምናመሻችሁ፣ እንደምንሰነበታችሁ። የሙዚቃ ቃን አድማጮች እንኳን ለቅዳሜ ምሽት፣ ለዛሬዋ ቀን በሰላም አደረሳችሁ። የሙዚቃ ቃና ዘወትር ቅዳሜ በዚህ ሰዓት ከአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፖፕና ሌሎችም የዜማ ስልቶችን የያዙ ሙዚቃዎችን ከሽነን ወደ እናንተ አድማጮች ጆሮ የምናደርስበት ፕሮግራማችን ነው። የዛሬ ጥር ሀያ ቀን የሙዚቃ ቃና ምሽት ዝግጅታችን ልዩ ነው። እንግሊዘኛ ቋንቋን ከአማርኛ ቋንቋ ሙዚቃዎች ጋር ያጣመረ ምርጥ የሙዚቃ ምርጫ ለሙዚቃ ቃና መሰናዶ ዘፈኖቹ መራርጬ ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩ። አሜሪካዊቷ ድምፃዊ ትራቻል ፕላተን እንደ አውሮፓውያን አቆጣጠር በ2015 ያወጣችው ፋይት ሶንግ ነው። ቀንጨብ አድርጌ ያሰማዋችሁ። ድምፃዊት ራቸል ፕላተን የዘፈን ግጥምም ትጽፋለች። እንግዲህ ይህ ዘፈኗ ወደ እውቅና ደረጃ ያሸጋገራት ዘፈኗ ነው። ምክንያቱም ከዚህ በፊት ሌሎች ዘፈኖችን ሰርታ ነበር። ነገር ግን ኢፒ ወይም ኤክስቴንድድ ፕሌይ የሚሉት ለአልበምም ያልደረሰ እንደዚሁም ደግሞ ከነጠላ ዜማ ከፍ ያለ ከሶስት ከአራት ሙዚቃ በላይ የያዘ ኢፒ አልበም ከሰራች በኋላ ይህ ዘፈን በጣም ተወዳጅ ሆነላት። በወቅቱም ደግሞ በ2015 የካቲት ላይ ነው ይሄ ዘፈኗ የወጣው። ከዛ በኋላ ባሉት ጊዜያት የአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ በጣም ተወዳጅ ነበር ፋይት ሶንግ። ከዛ በኋላ ደግሞ ዘፈኑ ከተወደደ በኋላ በተለይ ህጻናት ልጆች በተለያየ የካንሰር በሽታ የተጠቁ ህጻናት ልጆች የሚገኙበት ሆስፒታል ድረስ እየሄደች በማበረታታት አብራቸው እየዘፈነች በጊታር አብራቸው እያቀነቀነች የቪዲዮ ምስሎች በዩቲዩብ እንደዚሁም በተለያየ ድረገጽ፣ በቲቪ ቻናሎች ይለቀቅ ስለነበረ የበለጠ ራቸል ፕላተን እየተወደደች መጣች። ፋይት ሶንግ ለዛሬ የመጀመሪያ የሙዚቃ ምርጫ አድርጌዋለሁ። The ocean sending big waves into motion, like how a single word can make a heart open. I might only have one match, but I can make an explosion. And all those things I. And I'm chasing sleep, everybody's worried. የራቸል ፕላተንን ፋይት ሶንግ እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ዛሬ በመግቢያ ላይ ጠቀስ እንዳደረኩት እንግሊዘኛና አማርኛ ዘፈኖችን አቀላቅዬ ነው ወደ እናንተ አድማጮች ጆሮ የማደርሰው። አሁን በህይወት የሌለው ታዋቂው ተወዳጁ የሙዚቃ ንጉስ ጥላሁን ገሰሰ አንዳንድ ነገሮች ብዙ ያስገርሙኛል ሲል የተጫወተው ዜማ ተከታዩ ምርጫዬ ነው። አንዳንድ ነገሮች ብዙ ያስገርሙኛል ይለናል። ጥ አሁን አንዳንድ ነገሮች ብዙ ያስገርሙኛል፣ አንዳንድ ነገሮች ብዙ ያስቁኛል፣ ስስቴም ሀሳቤም አብረው ይስቃል ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት የሚነዛ አንዳንድ ሰው አለ ነገር አዋቂ፣ በመልካም ምግባሩ ለሰው ተጨናቂአ አንዳንድ ሰው አለ ሲናገር አፍዛዥ፣ የሚታይ አስጥሎ የማይታይ አስያዥ። አንዳንድ ሰው አለ እውቀቱ ያለው ከአነጋገሩ ላይ ችሎታ። አንዳንድ ሰው አለ በብዙ የሚያወራ ዘመኑን የበድ አንዱንም ሳይ ስራ ምን እንደሚባል የማያውቅ ማለት ያንንም ያንንም ያንንም እያለ የተወደዳችሁና የተከበራችሁ የሙዚቃ ቃን አድማጮች የምትከታተሉት ከአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል ቅዳሜ ምሽት ዘወትር በዚህን ሰዓት የሚቀርብላችሁን የሙዚቃ ቃና ዝግጅት ነው። ሙዚቃዎቹን መራርጬ አብሬያችሁ ያለሁት ጽዮን ግርማ ነኝ። በማስከተል ደግሞ እንግሊዛዊው ድምፃዊ የዘፈን ግጥም ጸሐፊ የሙዚቃ ኤድዋርድ ክርስቶፈር በሚታወቅበት የመድረክ ስሙ ደግሞ ኤድ ሺረን በቅርቡ ያወጣው ሙዚቃ አሜሪካንን የሙዚቃ የደረጃ ሰንጠረሽ ከአንድ እስከ አስር ባሉት ውስጥ እየመራው ይገኛል። በዚህ ሳምንት ሁለተኛ ላይ ነው ኤድ ሺረን። ባለፈውም እንደዚሁ ቲንኪንግ አውት ላውድ የተሰኘው ዜማው በጣም ተወዳጅ ነበር። አሁንም ገና ካሁኑ ይህ ዜማው በጣም ተወዶለታል። ሼፕ ኦፍ ዩ Love isn't the best place to find a lover, so the bar is where I go. Mm -hmm. Me and my friends at the table doing shots, tripping fast, and then we talk slow. Mm -hmm. you come over and start up a conversation with just me, and trust me, I'll give it a chance. Now take my hand, stop and the man on the jukebox, and then we start to dance. And i singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me, say. It's not talk too much. Grab on my waist and put that body on me. I'm coming now, follow my lead. I'm coming now, follow my lead. Mm -hmm. I'm in love with the shape of you. We push and pull like a magnet. Do. Although my heart is falling too. I'm in love with your body. And last night you were in my room. And now my bed sheets smell like you. Every day discovering something new. First day, mm -hmm. you and me are thrifty, so go all you can eat. Fill up your bag and I fill up the plate. Mm -hmm. We talk for hours and hours about the sweet and the sour, and how your family's doing okay. Mm -hmm. And leaving, get in a taxi, kissing in the backseat, tell the driver, make the radio play. And I'm singing, like Girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me, say boy, let's not talk too much. ከኤድሺረን ሼፕ ኦፍ ዩ ወደ ኢትዮጵያዊው ድምፃዊ ሸዋንዳኝ ኃይሉ ስራ እናልፋለን። ስጦታሽ በተሰኘው አልበሙ ላይ ስጦታሽ ተወዳጅ ስራው ነው። ሱል ጋብዛች ስቴ I know you might be busy, but my name's all I want I'm you, sorry, you The news. ታሽ የተሰኘውን ስራ እንደወደዳችሁ ተስፋ አደርጋለሁ። ክሎዘር በቼን ስሞከርስ በሃልሲ ታጅበው የተጫወቱት ዘፈን ቀጣዩ ምርጫ ነው። ይህም ዜማ በአሜሪካን የሙዚቃ የደረጃ ሰንጠረዥ ላይ ከአንድ እስከ መቶ ባለው የሙዚቃ ዝርዝር ውስጥ የተካተተ ተወዳጅ ስራ ነው ክሎዘር to meet them, but I hope I never see them again. I know it breaks your heart. Moved to the city in a broke-down car, four years no calls. Now you're looking pretty in a hotel bar. And Shoulder, pull the sheets right off the corner of the mattress that you stole from your roommate back in Boulder. We ain't you I forget just why I left you I was insane say and play that pink when I need to song would beat death into song okay Chain smokers on your shoulder, all the sheets right off the corner of the you Chain smokers closer with a ድምጻዊት እጅጋየው ሽባባው ስራ ነው። ወስዳችሁ ሰው አርገኝ ትላለች። አሞራ ወድጄ አሞራ ሆኛለው ብላ በምትጀምረው በዚህ ዜማ ጋየው ሽባባው ሰው አርገኝ ስትል የተጫወተችውን ዜማ ነበር። ከአሜሪካ ድምፅ የሙዚቃ ቃና ዝግጅት ክፍል የተዘጋጀውን የሙዚቃ ምርጫ ስታደምጡ የቆያችሁት ተወዳጁ ወጣት የፊልም ተዋናይ ድምፃዊ፣ የዘፈን ግጥም ደራሲ ጀስቲን ቲምበርሌክ ካንት ስቶፕ ዘ ፊሊንግ ሲል የተጫወተው ተወዳጅ ስራው ቀጣዩ ምርጫ ነው። Inside my bones, it goes electric, wavy when I turn it on. Off from my city, off from my home. We're flying up no ceiling when we in our zone. I got that sunshine in my pocket. Got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenally. On. I don't need no reason, don't be control I fly so high, no ceiling when I'm in my zone Cause I got that sunshine in my pocket Got that good soul in my feet I feel that hot blood in my body when it, it drops Ooh. I can't take my eyes off of it, moving so phenomenally ከጀስቲን ቲምበርሌክ ካንት ስቶፕ ደ ፊሊንግ ወደ ቴዲ አፍሮ ሰባ ደረጃ ነው ማሻገራችሁ። ቴዲ አፍሮ ከሁለት አመት ተኩል በፊት ያወጣው ይህ ነጠላ ዜማው ተወዳጅ ሆኖለት ነበር። አሁንም ድረስ ተወዳጅ ነው። በተለይ እዚህ ዋሽንግተን ዲሲ አካባቢ ባሉ የኢትዮጵያውያን ሬስቶራንቶችና የምሽት ቤቶች ውስጥ በተደጋጋሚ ሲከፈት ሰማዋለሁ። ሰባ ደረጃ በቴዲ አፍሮ

የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ የተመደበልኝ የአየር ሰዓት ተጠናቋል። የሙዚቃ ምርጫዎችን እንደወደዳችሁ ተስፋ አደርጋለሁ። ግን እንደተለመደ ሁሉ አስተያየቶቻችሁን አድርሱን። የሙዚቃ ቃና ለእናንተ የሚዘጋጅ የሙዚቃ ምርጫ ዝግጅት ነው። ስለዚህ ከናንተ አስተያየቶቻችሁን እንፈልጋለሁ። ሙዚቃም ለወዳይ ዘመዶቻችሁ መምረጥ ትችላላችሁ። እንደዚሁም ደግሞ በፕሮግራማችን ላይ አስተያየት መስጠት የምትፈልጉትን ሙዚቃ እንዲጋበዝላችሁ መጠየቅ ትችላላችሁ። ሆርን አት ቪኦኤ አማሪክ ላይ ኢሜይል ማድረግ ብቻ ነው የሚጠበቅባችሁ። ወይም ደግሞ በፌስቡክ ገጻችን አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። ሀሽታግ ቪኦኤ አማሪክን በትዊተር ገጻችን በመጠቀምም እንደዚሁ ተከተሉን። ለዛሬ ምሽት ሙዚቃዎችን መራርጬ አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። ዝም ብዬ በባዶ አልሰናበታችሁም። በዚህ ሳምንት በዚሁ የአሜሪካ የደረጃ ሰንጠረዥ ላይ ከአንድ እስከ አስር ባሉት ውስጥ ዘፈኑ ተካቶ የሚገኘው ኢትዮጵያዊ የዘር ግንድ ያለው በመድረክ ስሙ ደ ዊኬንድ የሚጠራው ካናዳዊው አቤል ተስፋዬ ስታር ቦይ በሚል በቅርቡ ያወጣው አልበም ላይ ስታርቦይ የተሰኘውን ዘፈን ጋብዤ ልሰናበታችሁ በእኔ በኩል ደህና ደሩ አቤል ተስፋዬ ወይም ዘ ዊኬንድ አብሯችሁ ይዘልቃል አጭር የማጠቃለያ ዜና አሰማለሁ ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ ደህንነት ጥበቃ ያጠናክራሉ ተብሎ የታለሙ ሁለት መመሪያዎችን አስተላልፈዋል ፕሬዚደንት ትራምፕ ይህን የሶሪያ ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ የሚከለክለውን ትዕዛዝ የፈረሙት ትላንት በፔንታገን የመከላከያ ሚኒስትሩ ጄምስ ማቲስ ቃለ መሐላ በፈጸሙበት ስነ ስርዓት ላይ ነው። ሚስተር ትራምፕ ይህን እርምጃ ከወሰዱ ጥቂት ጊዜ በኋላ ተቃዋሚዎች በኒውዮርክ በሚገኘው የፌዴራሉ ቢሮ ደጃፍ ሰልፍ አካሂደዋል። ዜናው ይኸው ነው። የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የሚያስተላልፈው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ እሁድ ከምሽቱ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት አየነኝ፣ ፕሮግራማችንን የመራችልን ብርሃን ኃይሉ፣ በሰላም እደሩም።